በጀርመን የርዕሰ ብሔርነቱን መንበር የያዙ መሪዎች ለገና በዓል የሚያስተላልፏቸው መልእክቶች ተጠባቂዎች ናቸው። መሪዎቹ በመልእክቶቻቸው ከእንኳን አደረሳችሁ በዘለለ የወቅቱን አንገብጋቢ ጉዳዮች ያነሳሉ። በንግግሮቻቸው የሚያነሷቸው ጉዳዮች ከቀናት በኋላ በአገሬው በሚብተው አዲስ ዓመት የሚሆን የሚታሰበውን ጠቋሚ ነው። የዘንድሮው የፕሬዚደንት ፍራንክ ቫልተር ሽታይን ማየር የገና በዓል መልእክትም ከዚያ አራቅም። ፕሬዚደንቱ የጀርመናውያን ቁጥር አንድ አጀንዳ የሆነውን የመንግስት ምስረታ ጉዳይ በንግግራቸው አጽንኦት ሰጥተውታል። ጀርመን የምክር ቤት ምርጫ ካካሄደች ሶስት ወራት ቢቆጠርም እስካሁንም መንግስት መመስረት አልቻለችም። በስልጣን ላይ ያለው መንግስት በጊዜያዊነት አስተዳደራዊ ስራዎችን እየሰራ ቢቀጥልም ስራዎቹ ውሱንነት አለባቸው። አዲስ ተመራጩ የጀርመን ምክር ቤት ቡንደስታግም የተለመደ ስራውን መከወን አልቻለም። የምክር ቤት መቀመጫ ያገኙ ፓርቲዎች ጥምረት ፈጥረው መንግስት መመስረት ባለመቻላቸው ለምክር ቤቱ ሥራ ወሳኝ የሆኑት የተለያዩ ኮሚቴዎች ሥራቸውን አልጀመሩም። ይህ የአገራቸው የፖለቲካ ሁኔታ በርካታ ጀርመናውያንን ግራ ቢያጋባም ፕሬዚደንት ሽታይንማየር ግን በገና መልእክታቸው ውጤቱን በትዕግሥት እንዲጠብቁ አሳስበዋል። ሽታይንማየር የኢየሱስ ክርስቶስን የቤተልሔም ውልደት በማንጸሪያነት በመጥቀስ የሀገራቸው ዜጎች ተስፋ ማድረጋቸውን እንዲቀጥሉ መክረዋል። በመሪዎቻቸው ላይ ያላቸው እምነት እንዳይሸረሸርም ጠይቀዋል። የምንኖረው ያልታሰቡ ነገሮች በተደጋጋሚ በሚያጋጥሙን ጊዜ ላይ ነው። እነዚህ አደናጋሪ ወቅቶች ናቸው። እኛ እንደ ሕዝብ ካልጎበዝንና ያልተጠበቁትን ነገሮች በግልጽ ካልተጋፈጥን የቤተልሔም እረኞች ከተልኳቸው ሳይደርሱ ይለያያሉ። ሳይታሰቡ የሚገጥሙ ነገሮች ሁሉ ፍርሃትን ሊወልዱ አይገባም፣ የሚሉት ሽታይንማየር ለዚህም የዛሬ 30 ዓመት ግድም በገና በዓል ወቅት የበርሊን ግንብ በፈረሰ ጊዜ የነበረውን ስሜት አስታውሰዋል። የያኔውን ጊዜ የማይረሳ ሲሉ የጠሩት ፕሬዚደንቱ ወቅቱ በብዙዎች ዘንድ እርግጠኝነት የጎደለበት ነበር ብለዋል። የበርሊን ግንብ መናድ የገና ተአምር ሳይሆን የደፋር ሰዎች ሥራ እንደነበር በንግግራቸው ጠቁመዋል። የመንግሥት ምስረታንም ጉዳይ በተመሳሳይ መልኩ መመልከት እንደሚገባ ተናግረዋል። ሁሉም ያልተጠበቁ ነገሮችን መፍራት እንዳለብን አላስተማሩንም። ይህ ባልተለመደ መልኩ ለዘገየው የመንግሥት ምስረታም ይሠራል። ሀገሩ በመሠረታዊ ሕጋችን በተቀመጠው መሠረት፣ በደንቡ መሠረት እየሠራ ነው። ምንም እንኳ በቅርብ አሥርተ ዓመታት ተግባራዊ ባናደርገውም ይህን ለመሰለ ጊዜ ተብሎ የተቀመጠ ሕግ አለ። ስለዚህ ለመተማመን ምክንያት አለን። ወደ ርዕሰ ብሔርነቱ ከመጡ አንድ ዓመት ብቻ የሆናቸው ሽታይንማየር በስልጣን ቆይታቸው የተመዘገበውን ውጤት በተለያዩ የጀርመን ከተሞች ተዘዋውረው መመልከታቸውን ተናግረዋል። በሳክሶኒ ግዛት የተመለከቱትን የወጣቶች ጥረት በምሳሌነት አንስተዋል። ወደ ትልልቅ ከተሞች የሚደረግ ፍልሰትን ለመግታት አነስተኛ ከተሞችን ለኑሮ ምቹ ለማድረግ የተጀመሩ ስራዎችን አድንቀዋል። በየቦታው የሚደረጉት ጥረቶች ትንንሽ ቢመስሉም ራሳችንን መርዳት የምንችል እንደሆነ የሚያሳይ ታላቅ መልእክት አንግበዋል ሲሉ አሞካሽተዋቸዋል። ጀርመን ባለፉት ዓመታት የተጓዘችበትን መንገድ የገመገሙት ሽታይንማየር ተከታዩም ብለዋል። በኢኮኖሚ ምክንያታዊነትና በማህበራዊ ፍትህ መርሆች የተቃኙ ፖሊሲዎችን የምንከተል ሀገር ሆነን ቆይተናል። ትስስራችን እንደተጠበቀ እንዲቆይ ጥንካሬና ቆራጥነት ያለን ሀገር መሆናችን ይበልጥ ወደ አንድነት አምጥቶናል። በሁሉም ጥረቶቻችን ግን አሁንም በርካታ የሚሰሩ ስራዎች ይኖራሉ። ፕሬዚደንት ሽታይንማየር የገና መልእክታቸውን ያጠቃለሉት የክርስትና እምነት ተከታዮች ላልሆኑና ሃይማኖት አልባ ለሆኑ ጭምር መልካሙን በመመኘት ነው።